ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የመቶ ቀን የሥራ አፈጻጸም ኤምባሲ ውስጥ የብሔሬ በላይነት በሚል የሚቀርበው ነገር ታሰት ነው ምናልባት ሊኖር ይችላል በሚል ግምት ለማናገር ፈልገው የሚያነሱ ሰዎች ካሉ መረጃውን በግልጽ ማቅረብ እንችላለን። የተሳሳተ ነው። ጋዜጣዊ መግለጫ ሰጥተዋል። ይዘናቸዋል። የሰው ልጅና ጨረቃ በነገራችን ነገራችን ላይ ያኔ አፖሎ አስራ አንድ ስታርፍ ኢትዮጵያን ጊዜ የከለር ቴሌቪዥን የነበረ አይመስለኝም እና ያን ጊዜ በሬዲዮ ነበረ ብዙ ሰው የሚከታተለው። እኛም እንኳን ልጆች ሆነን ተከታትለናል። በጣም ዓለምን የመሰጠ ነገር ነው እና አንዳንድ ጊዜ በምድር ላይ ካለው ጭቅጭቅና ውዝግብ ለየት ያለ ሁኔታ እንደዚህ ሲፈጠር በዓለም ላይ ያሉት ሕዝቦች በሙሉ በአንድ ነገር ላይ አተኩረ ደስታ ሲሰማቸው በጣም ደስ ይላል። የናሳው ሳይንቲስት እና የስራ ኃላፊ ዶክተር ብሩክ ላቀው ናቸው አነጋግረ ናቸዋል። ሳኡድ ሐምሌ 28 2011 ዓ ም። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን። እኔም ሶሎሞን አባተነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በዩናይት ስቴትስ በአስራ ሶስት ሰዓታት ልዩነት ውስጥ ሁለት የተለያዩ ነብሰ ገዳዮች በሁለት የተለያዩ አካባቢዎች የከፈቷቸው ተኩሶች ሀያ ዘጠኝ ሰዎች የተገደሉባቸውና ሌሎች በርካቶችን ለመቁሰል አደጋ የዳረጉ ጥቃቶች ባለሥልጣናትን ይህን መሰሉ እጅግ የከፉ ፍጅቶች መንስኤ ፍለጋ እንዲጠመዱ አድርገዋል። የብረት መከላከያ የጠለቀና ጥይት የታጨቀ ዝናር የታጠቀ አንድ ነብሰገዳይ ገዳይ ትላንት ከእኩለ ሌሊት በኋላ በመካከለኛ ምዕራብ ዩናይት ስቴትሷ የዴይተን ከተማ ከአንድ ታዋቂ ምሽግ ክለብ ዘልቆ ከዚያ ከነበሩ ሰዎች ላይ ተኩስ በከፈተ፣ ከአንዲት ደቂቃ ባነሰ ጊዜ ውስጥ በፖሊስ ጥይት ተመቶ ተገደለ። ይሁን እንጂ በዚያች ቅጽበት ከከፈተው የሩምታ ተኩስ ዘጠኝ ሰዎች ሲገደሉ በጽኑ የቆሰሉትን አራት ሰዎች ጨምሮ በአጠቃላይ 27 ሰዎችን አቁስሏል። ፖሊስ ሌላ ተባባሪ እንደሌለው የሚያምን መሆኑን ይፋ ቢያደርግም ለጥቃቱ መንስኤ የሆነውን ግን እስካሁን ማረጋገጥ አልተቻለም። በተመሳሳይ ከ13 ሰዓታት በፊት ሜክሲኮን በምታዋስ ነው የዩናይት ስቴትሷ ኤልፓሶ ከተማ በወልማርት ግዙፍ የሸቀጥ መደብር አንድ ነፍሰ ገዳይ በከፈተው ተኩስ 20 ሰዎች ሲገደሉ፣ ሌሎች 26 መቁሰላቸው ተዘግበዋል። አሁን ማምሻውን እዚህ ስቱዲዮ ከደረሰን አን የደረሰን ዜና ላስቀድም። ዛሬ በጅጅጋ የህዝብ ለህዝብ ውይይት ተካሄደ። አዲስ ቸኮል ከስፍራው የጠናቀረውን ዘገባ አድርሶናል። ከአንድ ዓመት በፊት በተደጋጋሚ ግጭቶች ሲገቡ የነበሩትና ከሁለቱም ወገን አንዳንድ ሚሊዮን ንጹሀን ተፈናቅለውበት የነበሩት የሶማሌና ኦሮሚያ ክልል አመራሮችና ህዝቦች የጋራ መድረክ በጅጅጋ ከተማ አካሂደዋል። ከዚህ በፊትም በፖለቲካ ሻጥር ነበር ሁለቱ ህዝቦች ወደ ግጭት ገብተው የነበሩት ያሉት የሶማሌ ክልል ምክትል ፕሬዚዳንት አቶ ሙስጠፌ ወደፊትም ተራይ ግጦሽና መሰል አለመግባባቶች ወደ ግጭት በማያስገባ መልኩ መፈታት አለባቸው ብለዋል። ዛሬ ያገኘነውን ሰላም ለማጠንከር ሌላ ስራ አያስፈልግ ማለት አይደለም። አሁንም ቢሆን የሁለቱ ህዝቦች ጉርብትና ከ1400 ኪሎ ሜትር በላይ ስለሆነ አልፎ አልፎ በሚነሱ ይገባኛል የውሃ የግጦሽ ጉዳዮች የሚነሱ ፈጠረኛ ግጭቶችን በተለመደው በዘመናት ስንስተፋ እንደነበረው በሽማግሌ በመንግስት አካላት መፍታት አለብን እንጂ ጠላት ወይም ሌሎች ዓላማ ያላቸው ኃይሎች ገብተው እንደገና ወደዛ አይነት ነገር እንዳያስገቡ በአመራር ከአመራር ጀምሮ ከሀገር ሽማግሌ፣ የሃይማኖት መሪዎች፣ በሁሉም በቁርጠኝነት ሁላችንም መስራት አለብን የሚል እምነት አለኝ። ይህን ለማሳሰብ ይወዳሉ። የኦሮሞ ዘመናዊ የነፃነትና የእኩልነት ትግል በዋናነት በሶማሌ ደገፍ እንደነበር ያወሱት የኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በበኩላቸው የአሁኗ ፌዴራላዊት ኢትዮጵያ ለሁሉም እኩል እድል የምትሰጥ እንድትሆን ማድረግ ይገባል ብለዋል። ፌዴሬሽን አሁን ያለው ፌዴራሊዝም እውነተኛ ፌዴራሊዝም እንዲሆን በፌዴራል ስርዓት ውስጥ የሆኑ አካላቶች ብቻ የሚካፈሉበት እነሱ ብቻ የሚወከሉበት በስልጣን ብቻ ሳይሆን በስራ ክፍፍል ሁሉን ኢትዮጵያውያን የምትመስል ኢትዮጵያን ለመፍጠር የፌዴራል ስቴት ለመፍጠር ሁሉም በውስጧ እኩል ውክልና ያለው እኩል እሱን የሚመስል ነገር በውስጡን እንዲኖረው የማድረግ ኃላፊነት አለብን። አንዳንዶች በስመ ፌዴራሊዝም በክልል ብቻ አጥረው ሊያኖሩን ይፈልጋሉ። ይህን መፍቀድ አይገባንም። ከክልል በላይ በፌዴራል ደረጃ ሶማሌ መሳተፍ አለበት። አፋር መሳተፍ አለበት። ጋምቤላ መሳተፍ አለበት። ሐረሪ መሳተፍ አለበት። ቤንሻንጉል መሳተፍ አለበት። ደቡብ፣ ሁሉም አማራው፣ ትግራይ ሁሉም እኩል መሳተፍ አለበት። የጎሳ መሪዎችና ባገዳዎችም የፖለቲካ ነጋዴዎች ግጭቱ እስከተሆን ቆይተዋል። አሁን ይህን ምዕራፍ ስለተሻገርን የጋራ ጠላታችን የሆነው ድህነት ላይ ማተኮር አለብን ብለዋል። ሁለቱ የክልል ርዕሰ መስተዳድሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሰላም ላበረከቱት አስተዋጽኦ ሽልማት ተበርክቶላቸዋል። በነገሮች ፕሮግራማችን ዝርዝር ዘገባ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሱዳን ወታደራዊ የሽግግር ሸንጎና የተቃዋሚ ህብረት መሪዎች ስልጣን ለመጋራት የደረሱበትን ስምምነት በፊርማቸው አጸደቁ። ሁለቱ ወገኖች ህጋዊ ህገ መንግስታዊ ሰነድ የፊታችን ነሐሴ 11 ለመፈራረም ስምምነት ላይ ደርሰዋል። በተከታዩም ቀናት ቀጣዩ ብሔራዊ ምርጫ እስከሚካሄድበት የዛሬ ሶስት ዓመት ድረስ ያቺን አገር የሚመራው ሁሉን አቀፍ ምክር ቤት ማንነት ይፋ ይደረጋል ተብሎ ይጠበቃል። ከዚያ ሶስት ቀናት በኋላም ነሐሴ አስራ አራት አዲሱ ጠቅላይ ሚኒስትር ይሰየሙና በስምንት ቀናት ውስጥ በተራቸው ካቢኔያቸውን ይሰይማሉ። ባለፈው ታህሳስ ወር የነዳጅ ዋጋ መጨመር ያቀጣጠለው ተቃውሞ በመጨረሻው ያቺን ሀገር ለረዥም ዘመን በጠንካራ መዳፍ ተጭነው የገዙትን ፕሬዚዳንት አልበሽርን በጦር ሰራዊቱ በኃይል ከስልጣን ቢያወርድም ወታደራዊ ኃይል ስልጣኑን ለሲቪል አስተዳደር እንዲያስረክብ የሚጠይቁ የእምቢተኝነት አድማዎች ሱዳንን ለበርካታ ወራት ሲንጠዋት መቆየቱ ይታወሳል። በመጨረሻ በሆንግ ኮንግ ለተከታታይ ዘጠነኛ ሳምንት ባስቆጠረ የተቃውሞ ሰልፍ ዛሬ ማምሻውን በሁለት የተለያዩ የከተማይቱ አካባቢዎች የአድማ በታኝ ፖሊስን አስለቃሽ አስለቃሽ ጢስና ለመበተን የሚደረጉ ጥረቶች በመመከት አዲስ ታክቲኮችን ያስተዋወቁበትን ሰልፍ አደረጉ። አድማጮች፣ ስለ ሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አሁን ወደ ምሽቱ ዝግጅት ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15 660 ኪሎ ሄርዝ በ25 ሜትር ባንድ በ11 610 ና በ11 720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 28 2011 ዓ ም ምሽት ፕሮግራም ነው። ለእሁድ ማምሻችን መነሻ ሙዚቃ እንጋብጽ ሲሆን አዎ ሰለሞን እስቲ ወይ ዘንድሮ የተሰኘውን ከጃኖ ባንድ አባል የሆነው የዲበ ኩሉን ዜማ ሰምተን ተመልሰን እንምጣ። ፍቅር አይነ ካውቅቶ ብዬ ነበር በንደበቴ ድሮ ይኸው ዛሬ መውደዴ ያፌንጎቶ ጉዳረገኝ and that's <laughs> what we've sent yeah ta ta ta ta ta ለዜማው እናመሰግናለን። ቆንጆ ዜማ ነበረ። መከራከር እንልመድ፣ የማሸነፍ ጥበብ የመማርም መንገድ ነውና በመሰረቱ ክርክር ማለት በየቀን ሕይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ ምክንያታዊና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለሕይወቱ ወሳኝ ኮምፖነንት ነው ብዬ ነው ማም ነው። ከጅማ ዩኒቨርስቲ ተማሪዎችን ከነ መምህራቸው ይዘናቸዋል። አሁን ወደ መጀመሪያው ቅንብር እንዝለቅ። የኢትዮጵያ አምባሳደር በአሜሪካ የኢትዮጵያን ተጠቃሚነት በአሜሪካ ገበያና በዓለም አቀፍ መድረኮች ለማስፋፋት ና ውጭ ባሉ ኢትዮጵያውያንና ትውልደ ኢትዮጵያ መካከል መግባባትን ለማጠናከር እየሰሩ መቆየታቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አስታውቀዋል። አምባሳደሩ ለያዙት ቦታ ከተሾሙ አንስቶ ባለፉት መቶ ቀናት ያከናወኗቸውን ተግባራት ያሳወቁበትን ጋዜጣዊ መግለጫ በኤምባሲው ጽህፈት ቤት ውስጥ ሰጥተዋል። ሰለሞን አባተ ተገኝቶ ነበር። አምባሳደር ፍጹም አረጋ መግለጫቸውን ያቀረቡት በሶስት ዘርፎች ከፍለው ሲሆን የመጀመሪያው የኢትዮጵያና የዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት በለውጡ መንፈስ እንዲጠናከር መግባባትና ግልጽነት እንዲፈጠር ሲሰሩ መቆየታቸውን ተናግረዋል። ከዋይት ሐውስ ጋር ከስቴት ዲፓርትመንት ጋር ከዲሲ ሜሮ ኦፊስና ከሌሎች ከተወሰኑ ከተሞች ከንቲባዎች ጋር በመገናኘት በኢትዮጵያ ውስጥ እየተካሄደ ያለው የፖለቲካና የኢኮኖሚ ሪፎርም ምንነትና ይህ እያመጣ ያለውን የሁለቱን ሀገሮች ግንኙነት በማጠናከር ረገድ ያለውን አበርክቶ ለመግለጽ ጥረት አድርገናል። በአሜሪካ መንግስት በኩልም የተገኘው ምላሽ ለውጡ ቀጣይ እድገት ለማምጣት ጥሩ እንደሆነና በቀጣይም ለውጡ እንዲጠናከር ማድረግ ላይ የበኩላቸውን እገዛ እንደሚያደርጉ ያረጋገጡበት ሁኔታ ነው። በእኛም በኩል የተጀመረው ለውጥ ኢኒሽናል የሆነ ወይም ደግሞ በተለያዩ ዘላቂነትን ሊያረጋግጡ በሚችሉ ሁኔታዎች ላይ ማድረግ እንድንችል ለምሳሌ ከኮንግረስ፣ እንዲሁም ከሴኔት የተለያዩ አካላት ጋር በመገናኘት ሪዞሉሽን ድራፍት በማድረግ ተጨማሪ የፋይናንስ ድጋፍ ሊገኝበት የሚችለውን ሁኔታ እያመቻቸ እንገኛለን። ስለዚህ በአጠቃላይ ከሁለትዮሽ ግንኙነት ጋር በተያያዘ የነበረው ሁኔታ በአመርቂ ሁኔታ ላይ እየሄደ ነው። ይህም መጀመሪያ ክሬደንሻል በማቅረብበት ጊዜ ከፕሬዚዳንት ትራምፕ ጋራ ከዛም በተለያዩ አጋጣሚዎች ከሌሎች መሪዎች፣ አመራሮች ጋር ይህንን አስተያየታቸውን የገለጹበት ሁኔታ አለ። ሁለተኛ ዘርፍ ብለው አምባሳደር ፍጹም ያነሱት በትውልደ ኢትዮጵያ ግዩራን መካከል እየተሰራ ነው ያሉት ተግባር ትውልደ ኢትዮጵያ እርስ በራሳቸው እንዲግባቡ ከማድረግ አንስቶ ኢትዮጵያ ውስጥ እየተካሄዱ ባሉ የለውጥና የእድገት እንቅስቃሴዎች ውስጥ በስፋትና በንቃት እንዲሳተፉ ማድረግንም ያካተቱ እንደሆኑ አመልክተዋል። ልክ የዛሬ ዓመት ጠቅላይ ሚኒስትር አብይ ወደ አሜሪካ በመምጣት ሶስት ግዛቶች ላይ ከዲያስፖራው ጋር ያደረጉት ግንኙነት አዲስ ምዕራፍ የከፈተ ነበር። ያንን ምዕራፍ ተከትሎ የተጀመረው መግባባት የበለጠ ተጠናክሮ እንዲሄድ ማድረግ በሚያስችሉ ጉዳዮች ላይ ህብረተሰቡ ያላቸውን ጥያቄዎች ለማድመጥ በተለያዩ ከተሞች ባለፉት መቶ ቀናት ከሀያ በላይ የሆኑ ኮሚኒቲውን የሚመለከቱ መድረኮች እንዲፈጠሩ አድርገናል። በዚህ መሰረት በሚኒያፖሊስ እና በካሊፎርኒያ ከሚገኙ እንዲሁም በኒውዮርክ ከሚገኙ ሚሲኖ አባሎቻችን ጋራ በጋራ በመሆን በሚነሶታ፣ በካሊፎርኒያ፣ በነቫዳ፣ በቴክሳስ፣ ዋሽንግተን ዲሲ ጨምሮ በአስር ከተሞች ውስጥ ህብረተሰቡን ያሳተፉ ውይይቶችን አካሄደናል። በውይይቶች ላይ እንደ መነሻ የሆኑ የሪፎርም አፕዴቶች ወይም ለውጡ የሚገኝበትን ሁኔታዎች ተጨባጭ ወቅታዊ ሁኔታ የማቅረብ እና ከዛ በመነሳት ህብረተሰቡ ያላቸውን ጥያቄዎች እንዲያነሱ እድል በመስጠት ወዲያውኑ ምላሽ ሊሰጥ የሚችላቸውን ምላሽ በመስጠት፣ ጊዜ የሚጠይቁትን ደግሞ ተጨማሪ ጊዜ ወስደን ወደ ሀገር ቤት የሚላኩትን ደግሞ ወደ ሀገር ቤት በመላክ ምላሽ የሚያገኙበትን ሁኔታ ሰርተናል። ይህን ስራ በቀጣይም ማጠናከር የሚቀጥል ይሆናል ማለት ነው። ሌላው ከዲያስፖራ ውስጥ ሊነሳ የሚችለው አሜሪካ ከሚገኙ ወገኖቻችን ጋር በመተባበር ግንኙነቱን ሊያጠናክር የሚችል የበለጠ ሊያጠናክሩ የሚችሉ ስራዎችን በተለይ ደግሞ ራሳቸውን ችለው መድረክ የሚያዘጋጁ በተለያየ ጥሪ ያለን ብለው የሚያስቧቸው ዘርፎች ላይ ኢትዮጵያ ውስጥ የሚገኙ የህብረተሰብ ክፍሎችን ለመደገፍ የተነሳሱ እንዲሁም ደግሞ እዚህ ያለውን ዳያስፖራ በማግኘት ለመደገፍ በሚሰሩ አካላት ላይ በቅርብ ድጋፋችንን በመስጠት ለምሳሌ እዚህ አዳራሻችንን ክፍት በማድረግ እኛም በመገኘት በጋራ እንዲዘጋጅ በማድረግ እንዲሁም ደግሞ ለምሳሌ ሲልቨር ስፕሪንግ ላይ ኮሚኒቲው ጋር በመሆን ለፍቅር ንሩት በሚል ሩጫ በማዘጋጀት ከዛም አልፎ ኢትዮራን የሴት በዋሽንግተን ዲሲ እንዲካሄድ በማድረግ ከአፍሪካ ህብረትና ከዋሽንግተን ዲሲ ከንቲባ ጽህፈት ቤት ጋር በጋራ በመስራት ከአዲስ አበባም ከኢትዮጵያም ጭምር በርካታ አትሌቶችና ከአሜሪካ ከሁሉም ግዛቶች የቀድሞ አትሌቶች እንዲገኙ በጋራ በመስራት የደመቀ ፍቅርን አንድነትን የሚያጠናክር መድረክ እንዲካሄድ የተደረገበት ሁኔታ፣ ይህም ለማቀራረቡ ትልቅ አስተዋጽኦ እንደነበረው ነው ያየ ነው። ሌላ የዲያስፖራ ወገኖቻችን አገራቸው ላይ ከትምህርት ጋራ ከጤና ጋር እንዲሁም ከስልጠና ጋር በተያያዘ ራሳቸው ወደዛ በመንቀሳቀስም ሆነ እዚሁ ሀገር ውስጥ ሆነው ድጋፍ ሊያደርጉ የሚችሉበትን ቁሳቁስ በመላክ ሊሆን ይችላል። ለምሳሌ ነፃ መድኃኒቶችን፣ የሕክምና ቁሳቁሶችን ሳስ በመላክም ጭምር ድጋፋቸውን አጠናክረው እንዲቀጥሉ ከዩኒቨርሲቲዎች ጋራ፣ ከቲችንግ ሆስፒታሎች ጋራ ትብብርና ትስስር እንዲፈጠር ለማድረግ የሰራንባቸው ሁኔታዎች አሉ። እንዲሁም ከተለያዩ የሃይማኖት አካላት ጋር በጋራ በነበሩ መድረኮች ላይ ሁሉ እንዲገኙና ተከታዮቻቸውን በመምከርም መንገድ በማሳየትም ጭምር እንዲደግፏቸው ያላቸውንም መልእክት እንዲያስተላልፉ ማድረግ የሰራናቸው ስራዎች አሉ። ከአሁን ቀደም ጠቅላይ ሚኒስትር አብይ ወደዚህ በመጡበት ጊዜ በሃይማኖቶች መካከል የነበረውን ልዩነት ለመፍታት የተሰራው ስራ ውጤታማ ስራ እየሆነ እንደሆነ በቅርብ በስቴት ዲፓርትመንት በነበረን ዓለም አቀፍ ጉባኤ ላይም የገለጽበት ሁኔታ አለ። ለምሳሌ ከዲያስፖራ ጋር ተያይዞ እዚሁ ለመጀመሪያ ጊዜ የተካሄዱ ፕሮግራሞች ነበሩ። የኢፍጣር ፕሮግራም በኤምባሲ ውስጥ ሲዘጋጅ የመጀመሪያው ነው። ልክ እንደዚህ ሁሉ የመጀመሪያው የመጀመሪያው የሚባሉ በርካታ መድረኮች እንዲካሄዱ ተደርጓል። ከአሁን በፊት ኤምባሲ ውስጥ በተለያዩ የራሳቸው ምክንያቶች ሳይገቡ በነበራቸው የፖለቲካ አመለካከት ወይም ሌሎች ምክንያቶች ተገልለው የነበሩ ኤምባሲያቸው መጥተው አገልግሎት በማግኘት ያላቸውን ሀሳብ መልካም ምኞት በማካፈል ኤምባሲያችን የሁላችን መሆኑን በዚህ አጋጣሚ ያስመሰከርንበት ነው። በመልካም ጊዜ ብቻም ሳይሆን ከፍተኛ ሀዘን በደረሰብን ጊዜም ቢሆን ከህዝባችን ጋር በመሆን ከሃይማኖት አባቶች ጋር በመሆን በባህላችን መሰረት በጋራ እርስ በርስ የተጽናናንበት አገር ቤት ያለውንም ለማጽናናት በጋራ የሰራንበት ሁኔታ አለ። ይህም ደግሞ በራሱ በመልካም ጊዜ ብቻ ሳይሆን በክፉ ጊዜም ተቀራርበን የምንሄድበት ሁኔታ እንዳለ የሚያሳይ ነው። ከዛም አልፎ አንዳንድ ጊዜ ወጣ ያሉ ነገሮች አሉ ብለው ሲያምኑ፣ የተለየ አመለካከት አለን ብለው ሲያምኑ በሰላማዊ ሰልፍ ሀሳባቸውን ለመግለጽ በድጋፍም ይሆን በተቃውሞ የተገለጸበት ሁኔታ አለ። ከዚህ ጋር ተያይዞ በድጋፍ ወይም በተቃውሞ ሲገለጽ ሀሳብን በነፃነት የመግለጽ መብት መብትም ቢሆን ሌላውን ግን መብት ሌላውን በሚያስቀይም መንገድ የሌላውን ሞራል በሚነካ መንገድ ሌላውን በመዝለፍ መንገድ በሚሄድበት ሰዓት ግንኙነቱን የሚያሻክር የሌላውን መብት የሚነካ በመሆኑ እንዲህ አይነት ያልተገቡ ተግባራት ከፍተኛ ጥንቃቄ መደረግ ይኖርበታል። ሌላው እኛ ላይ እንዲያደርግብን የማንፈልጋቸውን ነገሮች ሌሎች ላይ ከማድረግ መቆጠብ ተገቢ ነው። ዲሞክራሲያችን እንዲያብብ ከሆነ ስር እንዲሰድ ከሆነ እንድንደማመጥ ከሆነ ስሜት ቀስቃሽ የሆኑ ሌላውን የሚያስቆጡ ማናቸውንም ነገሮች ከማድረግ መቆጠብ ለራስ ነው። ስለዚህ የመናገር ነጻነትን ለህግ ብቻ ብለን ሳይሆን በህግም ከሄደን የመናገር ነጻነት ገደባል። ገደቡ ወደ ሌሎች መብት ጥሰት ላይ ሲሄድ ነው። ይሄ በዩኤን ኮንቬንሽን ጭምር የተረጋገጠ ነው። ግን ደግሞ ከህጉም በላይ ለመቀራረብ የሚያስብ ሰው የሚያቀርብበትን መንገድ የሌላውን ሞራል በሚነካና ስሜቱን በሚያስቆጣ መንገድ በሚሆንበት ሰዓት ማቀራረቡ ቀርቶ የማራራቅ ሁኔታ ነው የሚፈጠረው። ይሄ ደግሞ ለአገራችን ይበጃል። በተለይ ከዳያስፖራ ደግሞ እንዲህ ያለ ነገር ሲታይ በሰለጠነና መቻቻል ባለበት ህብረተሰብ ውስጥ ያለ የዳያስፖራ ኮሚኒቲ ይሄንን የሚያቀራርብ ነገር ወይም ደግሞ ሀሳብ ላይ ብቻ አተኩሮ የሚደረግ የዲሞክራሲ ባህል እያወቀ ከዛ ወጣ ያለ ነገር በሚያደርግበት ሰዓት ባለበት ማህበረሰብ ውስጥ ሊይዘው የሚገባውን ነገር እንዳልያዘና ይበልት ሊያቀራረብ የሚችለውን ነገር እንዳላደረገ የሚያሳይ ስለሆነ ለወደፊቱ መታረብ ይኖርበታል ማለት ነው። ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች፣ የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ንዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር። ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋር በመተባበር ሜ 15 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ከሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረ። ከፎረሙ ቀጥሎ በኤምባሲያችን በግሩፕን በግልብ የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዚዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮውም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከስምንት ሰው በላይ ከጠዋቱ አራት ሰዓት እስከ ቀኑ አስር ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል፣ ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮ ያለፈው ሌላው ኢትዮጵያ አባል የመችበት አገዋል ወይም ደግሞ የአፍሪካ ግሮ ዘኮች አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን ድል በመተመለከተ የበለጠ ተጠቃሚ ለመሆን የሚችልባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞች የሚያስገኝ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቫር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው ስድስት አመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው መቶ ቀናት እንቅስቃሴ ወደ ኮሚኒቲው ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው የሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከእሱ ጋራ በአቻ በተዘጋጁ ለምሳሌ ከዲያስፖራ ትረስፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር የኢትዮጵያ ቀን፣ ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝ ነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትን ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለ ነው የሚል እምነት አለን። ሀገር ቤት የሚካሄዱ የተለያዩ ልማት ስራዎችንም ለምሳሌ ችግኝ ተከላውንም በተለያዩ ነገሮች በማጀብ የመደገፍ ገንዘብ እዚህ ተዋቶ እንዲሄድ የማድረግ ስራ ለምሳሌ ኢንቨስቲ አድርጓል። ሌሎች በራሳቸው ተነሳሽነት ይህን እንዲያደርጉ ጥሪ አድርገናል፣ ቅስቀሳ አድርገናል። ይሄ ቀጣይነት እንዲኖረውም እንሰራለን። የዲያስፖራ ትራስት ፈንዱ በአንድ ወር ጊዜ ውስጥ ከአንድ ሚሊዮን ዶላር በላይ ጭማሪ ያሳይበት ሁኔታ አለ። ምንም እንኳን ዲያስፖራው አለው ከሚባለው አቅም አንጻር የሚጠበቀውን ያህል እንዳልተገኘ በተለያዩ ሁኔታው ተገለጸ። ቢሆንም ግን አሁንም ዲያስፖራው ከክፍያ ጋር በተያያዘ ያሉ ሁለቶች እንዳሉ የሚያነሳው አለ። በክሬዲት ካርድ ብቻ የሚሰበሰብ መሆኑ ሌሎች አማራጮችንም በመጠቀም ይህንን ማስፋት እንደሚቻል ሌላው ማሳያ ነው። በአሁኑ ሰዓት ወደ አምስት ሚሊዮን ዶላር እየተጠጋ ነው። በቅርቡ ደግሞ የዳያስፖራ ትራስት ፈንድ ቦርዱ መሰየሙ፣ ቦርዱ ደግሞ የአራት ሚሊዮን ፕሮጀክቶች ይፋ ማድረጉ፣ እነዚህን ተከትሎ ከፍተኛ የሆነ መነሳሳት ይፈጠራል ብለን እናስባለን ከዚህ በኋላም አሁን ያገኘናቸውን ልምዶች ይዘን የበለጠ አጠናክረን እንሄዳለን። በዳያስፖራ ኤንጌጅመንትም ከሚዲያ ጋር ያለንን ኤንጌጅመንት እንዲሁም ደግሞ ከመንግስት ጋር ከተለያዩ የመንግስት አካላት ጋር ያለንን ኤንጌጅመንት አጠናክረን እንሄዳለን። በስቴቶች በምናደርጋቸው እንቅስቃሴዎች የስቴት ገቨርነሮቹ የከተሞች ከንቲባዎቹ ለዳያስፖራ ኮሚኒቲ ተገቢ የሆነ ድጋፍ እንዲያደርጉ ስንጠይቅ ነበር። ከዚህ በኋላም አጠናክረን በመቀጠል የጋራ ተጠቃሚነትን አጠናክረን የምንሰራ ይሆናል። ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ነዋይና ዕድገት ጉዳዮች ላይ ከምትመክርበት መድረክ ነበር። ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋራ በመተባበር ሜይ 15 እና 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ከሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረም። ከፎረሙ ቀጥሎ በኤምባሲያችን በግሩፕን በግል የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዚዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከስምንት ሰው በላይ ከጠዋቱ አራት ሰዓት እስከ ቀኑ አስር ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልና ያለፈው ሌላው ኢትዮጵያ አባል የመችበት አገዋን ወይም ደግሞ የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን ድል በተመለከተ ይብልጥ ተጠቃሚ ለመሆን የምንችልባቸው ከኢትዮጵያ ወደዚህ ይብልጥ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በእነዛ መድረኮች ላይ በጥቃት በመሳተፍ እንዲሁም ተጨማሪ ጥቅሞች ሊያስገኙ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቫር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው ስድስት ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው መቶ ቀናት እንቅስቃሴ ወደ ኮሚኒቲው ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው የሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከእሱ ጋራ በአቻ በተዘጋጁ ለምሳሌ ከዳያስፖራ ትረስት ፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር የኢትዮጵያ ቀን ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝ ነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትን ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረበን ያለነው የሚል እምነት አለን። ሀገር ቤት የሚካሄዱ የተለያዩ ልማት ስራዎችንም ለምሳሌ ችግኝ ተከላውንም በተለያዩ ነገሮች በማጀብ የመደገፍ ገንዘብ እዚህ ተዋቶ እንዲሄድ የማድረግ ስራ ለምሳሌ ኢንቨስቲው አድርጓል። ሌሎች በራሳቸው ተነሳሽነት ይህን እንዲያደርጉ ጥሪ አድርገናል፣ ቅስቀሳ አድርገናል። ይሄ ቀጣይነት እንዲኖረው እንሰራለን። የዳያስፖራ ትራስት ፈንዱ በአንድ ወር ጊዜ ውስጥ ከአንድ ሚሊዮን ዶላር በላይ ጭማሪ ያሳይበት ሁኔታ አለ። ምንም እንኳን ዳያስፖራው አለው ከሚባለው አቅም አንጻር የሚጠበቀውን ያህል እንዳልተገኘ በተለያዩ ሁኔታው ተገለጸ ቢሆንም ግን አሁንም ዳያስፖራው ከክፍያ ጋር በተያያዘ ያሉ ሁለቶች እንዳሉ የሚያነሳው አለ። በክሬድት ካርድ ብቻ የሚሰበሰብ መሆኑ ሌሎች አማራጮችንም በመጠቀም ይህንን ማስፋት እንደሚቻል ሌላው ማሳያ ነው። በአሁኑ ሰዓት ወደ አምስት ሚሊዮን ዶላር እየተጠጋ ነው። በቅርቡ ደግሞ የዲያስፖራ ትረስ ፈንድ ቦርዱ መሰየሙ ቦርዱ ደግሞ የአራት ሚሊዮን ፕሮጀክቶች ይፋ ማድረጉ እነዚህን ተከትሎ ከፍተኛ የሆነ መነሳሳት ይፈጠራል ብለን እናስባለን። ከዚህ በኋላም አሁን ያገኘናቸውን ልምዶች ይዘን የበለጠ አጠናክረ እንሄዳለን። በዲያስፖራ ኤንጌጅመንትም ከሚዲያ ጋር ያለንን ኤንጌጅመንት እንዲሁም ደግሞ ከመንግስት ጋር ከተለያዩ የመንግስት አካላት ጋር ያለንን ኤንጌጅመንት አጠናክረ ሄዳለን። በስቴቶች በምናደርጋቸው እንቅስቃሴዎች የስቴት ገቨርነሮቹ የከተሞች ከንቲባዎቹ ለዳያስፖራ ኮሚኒቲ ተገቢ የሆነ ድጋፍ እንዲያደርጉ ስንጠይቅ ነበር። ከዚህ በኋላ አጠናክረን በመቀጠል የጋራ ተጠቃሚነትን አጠናክረን የምንሰራ ይሆናል። የኢትዮጵያ ዳያስፖራ ትረስት ፈንድ መዋጮ አምስት ሚሊዮን ዶላር መድረሱን ሰሞኑን በተካሄደው ኢትዮጵያን በዛፍ የመሸፈን ዘመቻ ውስጥ በውጭ ያለው ኢትዮጵያዊና ትውልደ ኢትዮጵያ ተሳትፎን ተናግረዋል። አድማጮች ይህ ውይይት በፌስቡክ የቀጥታ ስርጭት ላይ ተላልፎ ነበርና በቪዲዮ መመልከት ለምትፈልጉ ወደ ፌስቡክ ገጻችን ጎራ ካላችሁ ታገኙታላችሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ትዊተርም እንዲሁ ሀሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችን ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው ሰሎሞን አባትና ጽዮን ግርማንን። ወደ ተከታዩ ዝግጅት መሸጋገሪያ ሙዚቃ ያስደምጣል ሙዚቃ me and i ጅማ ዩኒቨርሲቲን የተማሪዎች የክርክር ክለብን በተመለከተ ወደ ተደረገ ውይይት እንዘልቃለን። ወጣቶች በሐሳብ ዙሪያ ለመሟገት የሚያስችላቸውን ክህሎት ለማዳበር እንዲችሉ የክርክር ባህልን እያዳበሩ እንዲያድጉ ያስችላል የተባለ መርሃ ግብር በ14 ዩኒቨርሲቲዎች ተቀርጾ እየተሠራ ይገኛል። ምርሃ ግብሩ ኢትዮጵያ በሚገኘው የአሜሪካ ኤምባሲ የተዘጋጀ ሲሆን ባለፈው ፕሮግራማችን ከመቀለ ዩኒቨርሲቲ ተማሪዎችና አሰልጣኝ መምህራቸው ጋር ውይይት አድርገን ነበር። ዛሬ ደግሞ እስኪ ጅማ እንውረድ። ፂዮን ግርማ ነች ውይይቱን ያዘጋጀችው። እንግዶቼ ላስተዋውቅ፣ ሶስት እንግዶች ነው የያዝኩት። ዶክተር ኢማም ወርቅነህ በጅማ ዩኒቨርሲቲ መምህር ናቸው። ንጹህ ደጀኔ የአምስተኛ ዓመት የሕክምና ተማሪ ናት። ምናሴ ኬታቸው ደግሞ የአራተኛ ዓመት የሕክምና ተማሪ ነው። ሁሉንም አመሰግናለው ፈቃደኛ ሆነው በስልክ መስመራችን ላይ ስለተገኙ። እስቲ ዶክተር ይማ በጅማ ዩኒቨርሲቲ የትኛው ትምህርት ክፍል ነው የሚያስተምሩት? በሶሻል ሳይንስ ፋክልቲ ውስጥ ነኝ። ሶሻል ሳይንስ በእንግሊዝኛ ዲፓርትመንት ሊትሪቸር ነው ስፔሻላይዝ ያደረግኩት እና እንግሊዝኛን እያስተማርኩ ያለሁት ማለት ነው። ይሄንን የውይይት ወይም የክርክሩን ክለብ ክለብ ነው ያቋቋማችሁት እና እንዴት ልታቋቁሙ ቻላችሁ? በዩኒቨርሲቲ ውስጥ እኛ መጀመሪያውንም ይሄ ከአሜሪካ ኤምባሲ ከመምጣቱ በፊት እንደ ዩኒቨርሲቲ የትልቅ ቢሮ ነበረን በዛ ቢሮ አማካኝነት አራት የሆኑ የራሳቸው የሆኑ ክለቦች ነበሩን። አራት ክለቦች ላይ እንንቀሳቀስ ነበር አክቲቭ ብለን። ከአራቱ ክለቦች አንዱኛው አንዱኛው የዲስከሽን ና የዲቤት ክለብ ነበረ። የውይይት ና የክርክር አዎ፣ የዛ በየውይይት ና የክርክር እንትን ክለብ ነበረ። ይሄ ሲመጣ እንግዲህ ይሄንን ነው ወደ ሽፍት ያደረግ ነው አንዱን ክለብ ወደ በዚህ በቃ የአጠና ክለብ መቀጠል ጀመርን። በፊት ብዙማ ዩኒቨርሲቲ ውስጥ ክለቦች ነበሩ፣ አራት ክለቦች ማለት ነው። ምንድን ነው የሚጠቅመው? በዩኒቨርሲቲ በዩኒቨርሲቲ ውስጥ እንደዚህ ያለ የክርክር ባህልን ማዳበር ይገርምሻል አሁን ዩኒቨርሲቲ ውስጥ ነው እንደማስበው፣ ማለት ነው ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው። ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው እና እዛ ውስጥ የተለያየ የተለያየ አቲትዩድ ስላለ አንድ እሹም ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር፣ የመከራከር፣ የመተማመን፣ የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር፣ የመከራከር አቅማችን ትንሽ በጣም የላላ የላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበረ። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን እችን ነገር ስም እጅግ በጣም ደስተኛ ናቸው። እንደ መጀመሪያ አካባቢ ራሱ ሲጀምረው ራሱ አዳራሹ አልበቃ ያለ ተማሪዎች ነበረ፣ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ከልቸርን ከማስተላለፍ ጋር መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊትም ቢሆን በየዩኒቨርሲቲዎች ቢለመዱ በጣም በጣም በጣም አስፈላጊ ናቸው ብያ ነው ማለብኝ። ንጹህ፣ እንግዲህ የሕክምና ተማሪ ነሽ። የሕክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግን ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጅ ይቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሹ? አመሰግናለሁ በመሰረቱ ክርክር ማለት ሁሌ በየቀኑ በየቀን ህይወታችን ውስጥ የምናደርገው ነገር ነው ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው ማም ነው ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው አንድል ማድረግ አለመቻል ትልቅ እስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል ምን አሴስ ለአንተ ምክንያትህ ምንድን ነው? ወደዚህ ክለብ እንድትገባ እንደ አንድ ካምፓስ አንድ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ህክምና ተማሪ ላቃብጦ የሚያስፈልገኝ ነው ብዬ ስላሰብኩ ነው ወኔ ጆይን ያደረኩት። እንደ ህክምና ተማሪ ያው ከፔሽን ከታካሚዎች ጋር ለመግባባት ህክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት፣ እነሱን የምናስረዳበት፣ እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹሕ እንዳለችው መግለጽ ስለሆነ ይሄኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው። ሊያደርጋቸው ነው ያደረጉት ዶክተር ኢማም። እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋነኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ፣ የማህበራዊ እያለ ይቀጥላል። እና እዚህ ዩኒቨርስቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህላ በማህበረሰብ ውስጥ ማስረጽ እንዲችሉ የተደረገ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው? እስከ ዛሬ እንደምታውቂው ያው ለብዙ ዓመታት እንደዚህ አይነት መነጋገር፣ በኮንፊደንስ መከራከር፣ በግልጽ አውቶች መናገር ኖርማሊ ከፖለቲካውም አንፃር ያው አይፈቀድም ነበርም፣ የለም እንደዚህ አይነትም አልነበርም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚህ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፈቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የእኔን የእኔን ፍላጎትና የእኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወደታች ሞዶ ወደተተሰቡ እስከ ኢለመንተሪ ድረስ ባህሉ ቢሰፋ እጅግ እጅግ እጅግ በጣም ጠቃሚ ነው እላለሁ። አሁን ካለንበት ኢሞሽናል አለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት በምክንያት አማራጭ የሌለው አማራጭ የሌለው መንገድ ነው። አሁን የሚመስለኝ እኔ ማለት ነው። አሁን ያሉት የዩኒቨርሲቲ ተማሪዎች ከየት ከየት የተውጣጡ ናቸው? ንጹህ እንግዲህ እንደ አጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል? አብዛኞቹ ህክምና ተማሪዎች ናቸው በክርክር ቡድናችን ውስጥ እየተሳተፉ ያሉት፣ ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከርን ነው። እንግዲህ ዶክተር ኢማም አሁን ቀደም ብለው እንደ ጠቀሱት ይሄ ነገር በሀገር ደረጃ ቢስፋፋ በጣም ጠቃሚ ነው፣ ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል። እና በአንቺ በኩል እይታሽ ምንድን ነው? የት ድረስ ቢሄድ ይሄ ባህል ለማህበረሰቡ ይጠቅማልት ያለሽ ያው እንግዲህ እኔ የትምህርት ፖሊሲ አቀራረጽን ባላቅም ምን መደረግ እንዳለበት ባላቅም፣ ግን ዋና እንደ ሀገር የሚጎለን ክህሎት ይመስለኛል። አንድ ሀሳብ ወደ ጭንቅላትሽ ሲመጣ ፍርክር ልታደርጊ ስትይ፣ ሀሳብሽን የሚደግፉ ነጥቦችን ታወቂያለሽ። ከዛ ለምን እንዳሰብሻቸው ደግሞ ምክንያት ውስጥ ብለሽ መፈለግ አለብሽ ለእነዛ ነገሮች። ስለዚህ ይሄን ክህሎት ከመጀመሪያው ጀምሮ ልጆች የሚያዳብሩበት ከቋንቋ ትምህርቶች ጎን ለጎንም ቢሆን ይችላል መንገድ ሊፈጠር ለልጆችም እንደ ሀገርም ትልቅ ፋይዳ የሚሆነው ይመስለኛል። ነገሮች ወደ ጭንቅላትሽ የሆነ ሀሳብ ሲመጣልሽ ለምን እንደሆነ ጭንቅላትሽን መልሰሽ እንዲደግፍሽ የሚያደርጉ ሀሳቦችን ማጠንጠን መቻል በጣም ትልቅ ችሎታ ነው ብዬ ነው ማስበው። ያ ደግሞ ከልጅነት ጀምሮ የሚዳብር ነው እንጂ ዋንስ ሰው የሆነ ደረጃ ላይ ከደረሰ በኋላ ትንሽ አስቸጋሪ ሊሆን ይመስለኛል። ስለዚህ ከሕጻንነት ጀምሮ እንዲዳብር ከትምህርት ሲስተሙ ጋር ተያይዞ ራሱ ቢኖር የምወደውና ሎጂካል ቲንኪንግ የሚባለውን ነገር ለዜጎቻችን የሚያመጣ መድረክ ወይም ክህሎት ይመስለኛል። ምናሴ በአንተ በኩል ምን ሀሳብ አለ? ሁለቱም ለመነገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚሁ ልምምድ እንዲያድጉና በዚሁ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምኑ እንጂ በጥል የማያምን ሰዎች ሆነው እንዲያድጉ በሀገራችን እንዲሰራ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰብ ወርጦ በእነዚህ ነገሮች ላይ መከራከርና የሁሉም ሀሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባልወጣ ነገር በኖርማል በክርክር በሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ቢያንጸባርቅ ወደ ላይም ሪፖርታችን አሁን ካለንበት ደረጃ የተስፋፋ ብሄድ ይጠቅማል ሀገራችን ቢያስባሉ። ውይይቱን የምታደርጉት በእንግሊዝኛ ቋንቋ ነው በአማርኛ ነው? ክርክሩን በእንግሊዝኛ ቋንቋ ነው? ዶክተር ኢማም አሳታፊነቱ ምን ይመስላል? በቋንቋ ደረጃ በእንግሊዝኛ መሆኑ ያው ለመናገር እንደ ሞክረችው ንጹሕ መጀመሪያ ይሄ ፕሮግራም ሲወጣ እና ትሬኒንጉን አዲስ አበባ ውስጥ ስንመለስ በየፋክሊቲው ህጀ ዲፓርትመንት ሄዶችን በመገናኘት ሳምፕል የሆኑ ተማሪዎችን እንዲሰጡኝ ያደረኩኝ። ከዛ በኋላ ምንድን ያደረኩት በእንግሊዘኛ ሲሆን አንደኛ ፈተና ይኖራል። የተለያየ ተማሪው እያንዳንዱ በየዲፓርትመንቱ ቢዚ ነው። ከዛ በላይ ግን በእንግሊዘኛ መሆኑ ብዙዎቹ እንዲሸሹ ነው ያደረጋቸው። እንደምታውቂው የሜዲስን እና የለው ተማሪዎች የተሻሉ ናቸው። የለው ተማሪዎችም ለብዙ ጊዜ የሞከሩ ቢዚ ሆኑ ቀሩብኝና እንዳርሹ ባግራ የኤጁኬሽን ባግራውንዳቸው የተሻለ የሆኑት የሜዲሲን ተማሪዎች ስለሆኑ እስካሁን ከስልሳ አምስት ተማሪዎች አካባቢ ስድስት ቀርተዋል። ስድስቱም አሁን ኮምፒት እያደረጉና እየተወዳደሩ ያሉት የሜዲሲን ተማሪዎች ናቸው ማለት ነው። እና ክርክሩ በእንግሊዝኛ መሆኑ ብዙ የሌላ ዲፓርትመንት ተማሪዎች በኮንፊደንስ ወይም በወኔ ክርክሩ ላይ እንዳይሳተፉ ያው አሉታዊ ተጽዕኖ አሳድረዋል ማለት ነው። ይሄንን ከሚያዘጋጁት ሰዎች ጋር ተነጋግራችኋል? ይሄንን ፕሮግራም ከቀረጹት ጋር ወይስ እናንተ ዩኒቨርሲቲው የራሱን እንደገና ሌላ ፕሮግራም መቅረጽ አልቻለም? ይሄንን አላሰባችሁበትም? ኖ ይሄ ኖርማል የስፖንሰር አድራጊ ኢንተረስት መሰለኝ። ማለት በአለም አቀፍ ደረጃ የተማሪዎች አለም አቀፍ በአመት አንድ ጊዜ የሚካሄድ የተማሪዎች የድመትን ፕሮግራም ያለ ይመስለኛል ኢንተርናሽናል እና ትሬኒንጉ ላይ ምንድን ነው ያለው? ከዛ አሸናፊ የሆነ ኢትዮጵያን ወክሎ እዛ ኮምፒቲሽን ውስጥ ይሳተፋል ስለተባለ ሚዲየም እንግሊዝኛ እንደሆነ እዛው ነው ትሬኒንጉ ላይ እየተነገረን ማለት ነው። አንድ ተማሪ ነው ወይስ ቡድኑ ነው አሸናፊ የሚሆነው? አሁን ከትምህርት ቤቶቹ ጋር ትቀርባላችሁ? ይቀርባሉ ተማሪዎቹ? ከዛ በኋላ ቡድኑ ነው አሸናፊ የሆነው የሚሄደው ወይስ አንድ ተማሪ ነው የሚመረጠው? እንዴት ነው የመጨረሻ ምርጫው የሚሆነው? እኔ እኔ ባለኝ ኢንፎርሜሽን ዩኒቨርሲቲ ነው ነ ዩኒቨርሲቲ ነው ኮምፒውት እያደረግን ያለ ነው አይደል። እና አሁን ለምሳሌ ጅማ ዩኒቨርሲቲ አንደኛ የሚወጣ ከሆነ ይህን ወክሎ ነው እንግዲህ ይሄዳል። እርግጠኛ ባልሆንም በዚህን ያለኝ ኢንፎርሜሽን ማለት ነው። ምናሴና ንጹህ ለዚህ ውድድር ወይም ለዚህ ክርክር ምን ያህል ብቁነን ብላችሁ ታስባላችሁ? ሌሎቹን ዩኒቨርስቲዎች እናሸንፋለን፣ ለሌሎች ምሳሌ እንሆናለን ብላችሁ ታስባላችሁ? እስቲ ራሳችሁን በምን ላይ ነው የምታስቀምጡት? ጥንካሬዎቻችን ናቸው ብላችሁ የምትሉት የትኛውን ነው? እስቲ ከንጹህ ልጀምር። አመሰግናለሁ። ያመሰግናለሁ ያው ስልጠናችን በጅምሩ ላይ ነው ያለው እንጂ ብዙ እየጨረስነው ነገር አለ ብዙ መናገር አልችልም በዚህ ሰዓት። ሆኖም ግን ያለን የቡድን ስራ ከግሩፖቻችን ጋር ያለን ተባብሮ የተሻለ ነገር ለማምጣት ያለን ነገር እግ የሚመሰገን ነው። እያዳበርን በዚ ሳምንቱ በምናደርጋቸው ንግግሮች ላይ እያዳበርን ያለውን ነገር ሳይ ደግሞ ለውድድሩ በምንቀርብበት ጊዜ በጣም የተሻለ እንደምንሆን ያሳየኛል። ግን አሁን ስልጠናችንን አጠናስረን በመቀጠል የተሻለ ነገር እንደምናመጣ ነው ማምነው። ቻሎቶቻችን ሆነ ማለት ምን አሴስ በአንተ በኩል ያው አመሰግናለሁ ንጹሕ እንደተናገረችው ነው ገና ያው እንደ ጀማሪነታችን ብዙ ነገር ከኛ ይጠብቃል። ግን ብቁ ለመሆን ዝግጁነን ብዬ የማስበው ያው በጣም ዴዲኬትድ የሆነ እና ጊዜውን የሚሰጥ አሰልጣኝ አለን። ተጨማሪውም ደግሞ ሁል ጊዜ ጊዜያቸውን የሚሰጡ ትክክል የሚዘጋጁ እና ያው በክርክሩ ተቃራኒ ቡድን ላይ ያሉትም በጣም ትልቅ የሆነ ውድድር ስለሆነ ሁሉ የሚያቀርቡት እራሳችንን ለማስተካከል እና ራሳችንን ዝግጁ ለማድረግ ለሀገራዊ ለሆነ የጣርን ነው ላይ ርፈት ብዙ ያስባሉ። ዶክተር ኢማም ሀሳቦቹን እንዴት ነው የምትመርጧቸው? በምን አይነት ሀሳቦች ላይ ነው ክርክር እንዲያደርጉ ተማሪዎቹ የምታዘጋጇቸው? ሀሳቦችን የምንመርጧቸው ኦልሬዲ የሰለጠንበት ሞጁል ላይ ማአት ማአት የሆነ ርዕሶች አሉ። ከዚያ ከሞጁሉ ርዕስ ላይ ምናልባት ከኛ ከኛ ካለንበት ችግር ጋር ተመሳሳይ ሆኖ ተማሪዎች ከዚያ መማር የሚችሉባቸውን ታይትሎች እየመረጥ ነው ፕሮባብሊ፣ ፋይናል መጨረሻ አዲስ አበባ ሄደን ስንወዳደር ምናልባት ሊመረጡ ይችላሉ ብለን የምናስባቸው ርዕሶች መርጠን ነው እንድንከራከርባቸው የምናደርገው ማለት ነው። እስቲ ለምሳሌ ምን ምንድን ናቸው? ለምሳሌ ገቨርንመንት አሁን ሚዲያዎችን መቆጣጠር አለበት የለበትም። እነዚህ ዴቨሎፕንግ ካንትሪስ፣ በማደግ ላይ ያሉ ሀገሮች በቀጥታ የዌስትን ሞዴል መከተል አለባቸው የለባቸውም የሶሻል ሚዲያ ላይ እነዚህ እነዚህ የመሳሰሉ ክረንት ታይትሎች ላይ ከዛው ከሞጁሉ ላይ በመውሰድ ነው እንግዲህ አሁን ለተማሪዎች የሚሰጣቸው። በጣም አመሰግናለሁ ለሰጣችሁኝ ለዚህ ለአሁኑ ማብራሪያ። ተሪማም ወርቅነህን፣ እንደዚሁም ምናሴንና ንጹህን በጣም አመሰግናለሁ በዚህ በአሜሪካ ድምጽ ስም። እሺ በጣም እናመሰግናለን። እኛም እሺ አመሰግናለሁ ጽዮን። የሰው ልጅና ጨረቃ። ይህ የያዝነው ወር የአንድ ሰው ትንሽ እርምጃ ለድፍን ሰብዕና ግዙፍ ምርታ የተመዘገበበትና ያ ታሪክም እየተዘከረ ያለበት የግማሽ ምእተ ዓመት ኢዮብኤል ወር ነው። አፖሎ 11 ጨረቃ ላይ አርፋ የሰው ልጅም ጨረቃን ረግጦ የተመለሰበት ወር ነው። ሰለሞን አባተ ከታሪካ ጣቅሶ ኢትዮጵያዊ ሳይንቲስትም አነጋግሮ Down as 30 seconds forward. Contact light. Okay, engine stop. We copy you down, Eagle. In, uh Tranquility base here. The Eagle has landed. The Eagle has landed. Nisra Arrafich. Nisra Arrafich. Katal Uko Mission Control. የጨረቃ ተጓዥ ጠፈርተኞች ኔል አርምስትሮንግ፣ ባዝ ኦልድሪን እና ማይክል ኮሊንስ ለምድር የመቆጣጠሪያ ጣቢያ የደረሰና በመላው ዓለም የተሰማ ድምፅ ነው። የአንድ ሰው ትንሽ እርምጃ፣ የስብዕና ሁሉ ግዙፍ እመርታ ከ20ኛው መቶ ክፍለ ዘመን እጅግ የገነኑና ብዙ የተሰሙ ብዙም የተባለላቸው እምቅና መሪ አባባሎች አንዱ ነው፣ ኔል አርምስትሮንግ የጨረቃን አፈር እንደረገጠ ረገጠ ያሰማው ቃል። ልክ የዛሬ 20 ዓመት ሐምሌ 13 1961 ዓ ምት ታሪካዊቱ አፖሎ 11 ጨረቃ ላይ ያረፈችበት ዕለት ነው። ሰሞኑንና ለአንድ ሙሉ ወርም ዩናይትድ ስቴትስ ያንን ዕለት እያከበረችና እያሰበች በክብር ታሳልፈዋለች። የአፖሎ 11 ተልኮ ቁጥጥር 8 ቀናት ከ3 ሰዓት ከ18 ደቂቃ ከሰላሳ አምስት ሰከንዶች የወሰደ ነበር። ልክ አሁን ጨረቃ ላይ አረፍን። የበረራ ቡድኑ አባላት የመንኮራኩራቸውን ሞተር አጠፉ። አሁን ደግሞ በዚህ ተግባር ዓለም ሲፈነጥዝ የኔ ቡድን ግን ሥራውን መቀጥል አለበት፣ ምክንያቱም ጨረቃ ገጽ ላይ መቆየት ደህንነት ያለው መሆኑን ማረጋገጥ አለብን። የአፖሎ የጠፈር በረራ ዳይሬክተር ጂን ክራንዝ የሰጡት ቃል ነበር። ልክ ዘ ኢግል ብለው የጠሯት ወይም ነስሪቱ ጨረቃን መርገጧን ሲያበስሩ ከናሳ የተገኘ ድምፅ ነው። ሂውስተን፣ ቴክሳስ የሚገኘው የተልእኮ መቆጣጠሪያ ማዕከል ለመጪ 20 ዓመታት የጠፈር ምልልሶችን ሲመራ ቆይቷል። በ1984 ዓ ም ያ ታሪካዊ ቦታ ተዘጋ። ቡድኑም ይበልጥ ዘመናዊና ስልጡን ሆኖ ተዘጋጅቷል ወደ ተባለ አዲስ የጠፈር ማዕከሉ ክፍል ተወሰደ። የነበረውን ሁኔታ ክራንስ ያስታውሳሉ። እኔም በየክፍሉ ውስጥ የነበሩ ውድቅዳቂና ቆሻሻውን ሁሉ አጸደው ጠርሙስና ቆርቆሮውን ጠራረኩኝና ወጣው በየቆሻሻ ማጠራቀሚያ የሞላው ምናምንቴን ሁሉ ነበር። በመሠረቱ ይህ ቦታ የታሪካዊ ስፍራ መገለጫ ሊሆን አይችልም። ሦስቱን ጠፈርተኞች አሳፍራ ከነሙሉ ትጥቅና ቅራቅም በዋ ወደ ጨረቃ የመጠቀችው አፖሎ 11 45702 ኪሎ ግራም የምትመዝን ነበረች። ምድር ላይ የ457 ኩንታል ክብደት የነበራት ናት። ጨረቃ ላይ ስታርፍ ታዲያ በጨረቃ የክብደት ልክ 4932 ኪሎ ግራም ነበረች፣ ወደ 50 ኩንታል መሆኑ ነው። የጨረቃ የስበት ኃይል ከምድራችን በዚያው መጠን የተዳከመ መሆኑን ያሳያል። አፖሎ 11 ጨረቃ ላይ ለመድረስ በህዋው ውስጥ ወደ ሦስት የምድር ቀናትን መቅዘፍ ነበረባት። ኮማንደር አርምስትሮንግና ቡድናቸው ጨረቃ ላይ በቆዩባቸው የ21 ሰዓት ከ37 ደቂቃ ቆይታቸው የአሜሪካን ባንዲራ ተክለዋል። ከዚያ የቃረሙትን ሁሉ ለቃቅመው ሽታዋ ሳይቀር ከአንድ ሳምንት በላይ የዘለቀው የተልእኮ ቁጥጥር በረራ ሐምሌ 17 1961 ዓ.ም ሰሜን ፓሲፊክ ውቅያኖስ ላይ ስታርፍ ተደመደመና እነሆ አፖሎ 11 ጉዞዋን ወደ ታሪክ ገጾች ቀጠለች። የአፖሎ ታሪክ እንዲህ ነው። ሁለተኛው የዓለም ጦርነት እንዳለቀ ወደ ቀዝቃዛ ጦርነት የተዘፈቁት ሶቪየት ኅብረትና ዩናይትድ ስቴትስ ከእነርሱ ጋር ተያይዞ ምዕራቡና ምሥራቁ ዓለም ትንቅንቅና ፉክክራቸውን በየአቅጣጫው እያጠናከሩ ሲራኮቱ ቆይተዋል። በ1950 ዓ ም መስከረም 24 ሶቪየት ኅብረት ስፑትኒክ አንድ ብላ የሰየመቻትን መንኩራኩር ወደ ጠፈር ታመጥቃለች። አንድ ሰው ሠራሽ አካል ከምድር ከባቢ አየር ውጭ ተመንጥቆ ሲላክ የመጀመሪያው ሆነች ስፑትኒክ። ይህ የስፑትኒክ አንድ የተሳካ ተልዕኮ ታዲያ በመላ ዓለም መደነቅና ድንጋጤንም አጣምሮ መፍጠሩ ዛሬ ላይ ይነገራል። ያኔ ሶቪየት ኅብረት ኒኩሌር የጦር መሣሪያዎችን አህጉር ዘለል ወደሆኑ የዓለም ክፍሎች ማድረስ የሚችል አቅም እንዳላት በማሳየት በወታደራዊ ብቃት፣ በምጣኔ ሀብት፣ በቴክኖሎጂ ምጥቀት፣ በኃያልነቷ ጥያቄ ያልነበራትን ዩናይትድ ስቴትስን እንደምትገዳደር አሳየች። ያኔ ታዲያ የጠፈር ሽቅድምድሙ ተጀመረ። ፕሬዚደንት ድዋይት አይዘንሐወር የሀገሪቱን ብሔራዊ ኤሮኖቲክስና የጠፈር አስተዳደር ናሳን እንዲፈጥሩ ሰበብ ሆናቸው። የአሜሪካ ሐሳብ ያኔ የሰውን ልጅ ወደ ምድር ምህዋር እናወጣለን የሚል በፕሮጀክት ሜርኩሪ የተመራ የነበረ ቢሆንም ሶቪየት ኅብረት ቀደመችና ዩሪ ጋጋሪንን አምጥቃ ሰውን ከምድር ውጪ ወዳለ ክፍል ለመላክ አሁንም የመጀመሪያ ሆነች። እንደገና ያኔ የአሜሪካ ክብር በእውን በእጅጉ ተነካ። በመጋቢት መጨረሻ 1954 ዓ ም በወሩ መሆኑ ነው። አሜሪካም የመጀመሪያውን ጠፈርተኛዋን አለን ሸቨርድን የምድርን ግማሽ ይዞር ዘንድ ለ15 ደቂቃ ያህል ጠፈሩ ላይ ብታውለውም የደረሰባትን ቁጭት ውርደት አያካክሰውም። ፕሬዚደንት አይዘናወርን የተኩት ጆን ፊትዝጄራልድ ኬኔዲ አለን ሼፈርድ ዘንድ ወደ ሰሜን ፓሲፊክ ደውለው ወዲያው እንኳን ደስ ያለን ቢሉትም አሜሪካ እንዲህ ዝቅ ብላ እንዲህ ተዋርዳ እንደማትቀር ግን ውስጣቸውን እያደማው ያስቡ ነበር። አሜሪካ አሁንም የዓለም የበላይ ጣሪያ መሆን አለባት። ግንቦት 17 1953 ዓ ም ፕሬዚደንት ኬኔዲ ተወካዮች ምክር ቤት ፊት ቀረቡና እጅግ አጣዳፊ ብሔራዊ ጉዳዮች ሲሉ ባሰሙት ንግግር አሜሪካ ጨረቃን እንደምትረግጥ አወጁ። አንዳች አቅምና ሕልምም ባልነበረበት መዋቅሮቹና አቅሙን ባልጠነከረበት በጥልቁ የክፍለ ዘመኑ አጋማሽ ነበር ያንን ትዕዛዝ የሚመስል ፕሬዚደንታዊ ንግግር ያደረጉት። ወደ ጨረቃ ለመሄድ መርጠናል። ወደ ጨረቃ ለመሄድ መርጠናል። በዚህ አስር ዓመት ውስጥ ወደ ጨረቃ ለመሄድ ሌሎችንም ነገሮች ለመስራት መርጠናል። ቀላል ስለሆኑ ሳይሆን ከባድ ስለሆኑ ነው። ምክንያቱም ያ ግብ ራሳችንን ለማደራጀት አቅማችንና ችሎታችንም እስከምን እንደሆነ እንድንለካ ያስችልናል። ይህ ፈተና ልንቀበለው የምንፈልገው ነው። ለሌላ ጊዜ ልናሸጋግረው ፍላጎት የለንም። ይህንንም ሌሎችንም ፈተናዎች ልናልፍ ልናሸንፍ ነው። ትልማቸው ዛሬ ቤተ መዘክር ከሆነው ከሂውስተኑ የመቆጣጠሪያ ጣቢያ የሰው ልጅ 284472 ኪሎ ሜትር ከፍታ ላይ ለማስቀመጥ ከዘጠና ሜትር በላይ ቁመት ያለው ሮኬት መገንባት ነበረበት። የአንድ እግር ኳስ ሜዳ ያህል የረዘመ ለዚያ ዐይነቱ የተለየ ይዘትና ባሕርይ ያለው የብረት ቅልጥ ያስፈልግ ነበር። ብዙዎቹ ዐይነቶች ገና አልተፈጠሩም አልታሰቡምም ነበር። ኬኔዲ ያኔ እንዳሉት እጅግ የበረታን ሙቀት መቋቋም የሚችል እስከ ያኔ ታይቶ የማይታወቅ ጫናና መከራን የሚሸከም፣ ትክክለኛነቱ በሰው ልጅ ታሪክ እጅግ የመጠቁ ከተባሉት ሰዓቶች እጅግ የበለጠና የረቀቀ ሮኬት ለማምጠቅ ይዞ ለመጓዝና ለማረፍ ቅንጣት ዝንፍ የማይል የጊዜ መቆጣጠሪያ ያስፈልግ ነበር። ኬኔዲ ያኔ እንዳሉት መምሪያ፣ መቆጣጠሪያ፣ ምግብ፣ ሌላም ሰውን ከመሬት ውጭ ሊያቆይ የሚችል መላ በዚህ ከዚያ ቀደም ተሞክሮ ከማያውቅ ተልዕኮ የሰው ልጅ ሲመለስ አርባ ሺህ ኪሎ ሜትር በሰዓት በሚሆን ፍጥነት እየከነፈ ወደ መሬታችን ከባቢ አየር ያለ እክል ገብቶ በሰላም ማረፉን ማረጋገጥ ያስፈልግ ነበር። ኬኔዲ ያኔ እንዳሉት፣ እናም አሉ ኬኔዲ፣ እንዲህ ዐይነቱን ቆፍጣና ተግባር ለማከናወን ደፋር መሆን ያስፈልጋል። ደፋር፣ ብልህ፣ አርቆ አስተዋይ የበጎ ፍሬ አላሚ መሆን ያስፈልጋል። ይህ ቀላል ነበር? አይ፣ አልነበረም። በእውነት ኢትዮጵያዊውን የናሳ ሳይንቲስትና የስራም ኃላፊ ዶክተር ብሩክ ላቀውን በዚህ ዝግጅት ላይ ማብራሪያ እንዲሰጡ ጋብዣቸዋለሁ። እንደ መዝናኛም እንደ እውቀት ፍንጣቂም ያዘጋጀንላችሁ የአፖሎ 11 የጨረቃ ጉዞ 50ኛ ዓመትን የሚመለከት ቅንብር ነበር ያደመጣችሁት። በሳይንስና ሕይወት ዝግጅታችን ዶክተር ብሩክን ይዤ መለሳለሁ። ቀደም ሲል ባደመጣችሁት ከአምባሳደር ፍጹም አረጋ መቶኛ ቀን የሥራ አፈጻጽም ላይ የተነሱ ጥያቄና መልሶች አስተያየቶችን የያዘ ሰፊ ቅንብር በፌስቡክ ገጻችን ላይ ይመልከቶ አለ። አምባሳደር ፍጹምን ስቱዲዮችንም ጋብዘን የእናንተንም ጥያቄዎች ለማስተናገድ ጥረት እናደርጋለን። ለዛሬ ለመሰነባበቻ ሙዚቃ እንጋብዛችሁ።

ችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና ሶሎሞን አባተነን፣ መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።